ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መልካም ጅማሬ ነው። ትልቅ መሰረት ጥለናል ብለናል። ሁሉም ጨረሰ ማለት አይደለም። ያው አንዳንድ በታሪክ ሁሉም በጋራ የማይቀበላቸው ነገሮች አሉ። ግን ይሄንን ደግሞ በልዩነት ተከባብሮ ይዞ መሄድ እንደሚቻል በግልጽ ሁሉም በአንድ በታቸው ሲናገሩ ሲመሰክሩ ነው የሰማ ነው። በኦሮሚያና በአማራ ክልሎች ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በክልሎች ውስጥ ሲስተዋሉ ለቆዩት እውቀቶችና ግጭቶች መፍትሄ ለመፈለግ ትላንት የጀመሩት ውይይት ዛሬ ሲጠናቀቅ ከተናገሩት የተወሰደ ነው። ከመድረኩ አስተባባሪዎች አንዱ ዶክተር ገቢያው ጥሩነ ናቸው የሰማችኋቸው። ዝርዝሩ በዕለቱ መጽሔት ክፍለ ጊዜ ይቀርባል። ሌሎች በርከት ያሉ ዘገባዎችም አሉን። ለምሽቱ ካሉን አርስተ ዜናዎች ውስጥ ከሱዳን በሚያዋስነው የአማራ ክልል አርማጮሆ ወረዳ ትናንት ሕገወጥ መሳሪያዎች መገኘታቸውን የክልሉ ባለስልጣናት ገልጸዋል። የዓለም ሀገሮች የስደተኛና ተፈናቃይ ቀውሱን ሸክም እንዲጋሩ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣናት ተማጽነዋል። ሌሎችም ዜናዎች አሉን። አመሰግናለሁ ቆንጂት፣ ዜናውን ከመግቢያችን በኋላ በተከታይ እናቀርባለን። ጤና አስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ታህሳስ 7 2012 ስርጭታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ የብርሃን ኃይሉ፣ የስርጭት መሐንዲሳችን ኦድሪየስ ሪገስ ነው። እስከ ምሽቱ አራት ሰዓት አብረናችሁን ዘልቃ። በቅድሚያ ግን የሰዓቱን የዓለም ዜና በቆንጅታ ኢትዮጵያን ከሱዳን ጋር በሚያዋስነው የአማራ ክልል የአርማጭሆ ወረዳ አብረሃ ጅራ ከተማ ትናንትና የተለያዩ ሕገወጥ የጦር መሳሪያዎችን በቁጥጥር ስር ማዋሉን የክልሉ የሰላምና የሕዝብ ደህንነት ቢሮ አስታውቋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። የአማራ ክልል የሰላምና የህዝብ ደህንነት ቢሮ ቃል አቀባይ ምክትል ኮማንደር መንገሻ አውራሪስ ዛሬ ለአሜሪካ ድምፅ እንደገለጹት መነሻቸው ከሱዳን እንደሆነ የሚገመት የተለያዩ ህገወጥ የጦር መሳሪያዎች ትላንት በምዕራብ ጎንደር ዞን አርማጮ ወረዳ አብረሃጅራ ከተማ በቁጥጥር እንደዚሁ ወደ 4753 የብሬን ጥይት 32 ክላሽ ወደ 2053 የሚሆን የክላሽ ጥይት የተያዘበት ሁኔታ ነው እና ተሽከርካሪው ለጊዜው አምልጧል። በትላንትናው እለት አልተያዘም። ለመያዝ እንግዲህ አጠቃላይ የነበረው ሁኔታ ፖሊስ ክትል እያደረገ ነው የሚገኘው። እግዜ ቤቶቹ ናቸው የተያዙት። ከቅርብ ጊዜ ወዲህ እየተባባሰ የመጣውን የህግ ወጥ የጦር መሳሪያ ዝውውርን በተመለከተ ቃል አቀባዩ የሚከተለውም ብለዋል። በዚህ በህግ ወጥ የጦር መሳሪያ ዝውውር የተሰማሩ ግለሰቦች የሚያዙበት ጊዜ የሚሰጠው ፍርድ አስተማሪ የሆነ ቅጣቶች አይቀጡ ከዚህ ጋር ተያይዞ በሁሉም ቦታዎች ላይ እንግዲህ አንድም የያዘ አስርም የያዘ ሽም የያዘ እኩል ይሆን እንት ነው እስካሁን የሚሰጠው ህጉ ላይ እንግዲህ መሻሻል የተቀመጠ አንቀጽ ሊኖር ይችላል፣ ግን ንግድንና ይዞ መገኘትን መላየት አለባቸው ብዬ አስባለሁ። ህገ ወጥ ጦር መሳሪያ ይዞ የሚገኛለ አንድም ሁለትም ግን ህገ ወጥ የጦር መሳሪያ ንግድ ሲሆን ደግሞ ህጉ በዛ ልክ ማየት አለበት ብዬ አስባለሁ። የሚሰጡት ውሳኔዎች አስተማሪዎች አሉ። በአብዛኛው እስካሁን ድረስ ደግሞ አፋጣኝ የሆነ ውሳኔ ደግሞ አይሰጣቸውም። የጦር መሳሪያ እጅ ከፍንጅ እያዛም ግለሰቡ የሚያዛር ሲጓተቱ ሲጓተቱ ሲጓተቱ ይቆያሉ እና ፍርዱንም አስተማሪ በሆነ መልኩ በሚዲያ በማውጣት ህዝቡ ከዛ እንዲማር እንዲጠነቀቅ በማድረግ በኩል የሚሰራው ስራ የህዝብ አናሳ ነው። በተመሳሳይም ትናንት በባህር ዳር ከተማ በተለምዶ አባይ ማዶ በሚባል አካባቢ በአንድ ተከራይ ግለሰብ ቤት ውስጥ አራት መቶ አርባ ዘጠኝ ህገወጥ ሽጉጦች በቁጥጥር ስር መዋላቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴርን እናመሰግናለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዓለማችንን እጅግ የገዘፈ የተፈናቃይ ቀውስ የሚፈታ አጠቃላይ እርምጃ እንዲወሰድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣናት ተማጽኖ አቅርበዋል። በዓለም ዙሪያ ከቀያቸው የተፈናቀሉ ሰዎች ቁጥር ከምንጊዜውን መግዘፉን የጠቀሱ አሃዞች 25 ሚሊዮን ስደተኞችን ጨምሮ 78 ሚሊዮን መድረሱን ነው የሚጠቁሙት ስደተኞችን የመቀበልና የ የመንከባከቡን ሸክም በአብዛኛው የወደቀው አቅሙ በሌላቸው ሀገሮች ላይ መሆኑን የጠቆሙት ባለስልጣናቱ ሀገሮች በሙሉ ኃላፊነቱን እንዲጋሩ ነው የተማጸኑት። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ጄኔቫ ላይ እየተካሄደ ላለው የዓለም የስደተኞች ጉባኤ ባሰሙት ንግግር ለአስር ዓመታት በድርጅቱ የስደተኞች ኮሚሽነርነት ያሳለፉትን ጊዜ በኩራትም በሀዘንም እንደሚያስታውሱት ተናግረዋል። የስደተኞችን ህይወት ለማሻሻል ለመታ ደግ ብዙ ተከናውኗል። ሆኖም ከሀገሩ የሚሰደደው ሰው ብዛት አሁንም እየጨመረ ነው። በየሄደበት ጥላቻውና መገለሉም እንደዚያው ከፍ ብሏል ነው ያሉት። በእርግጥም ደግሞ የጥገኝነት መብት ላይ ጥቃት እየተሰነዘረ ነው። በርካታ ድንበሮችና በሮች ስደተኛው ላይ እየተዘጉ ናቸው። ስደተኛ ህፃናት ሳይቀሩ ከቤተሰብ ሊለያዩ የሚችሉበት ወቅት ነው ስለዚህም ለስደተኞች ሰብአዊ መብት ከበሬታ እንደምንቆም በድጋሚ ማረጋገጥ አለብን ይህንን ለማድረግ ደግሞ ባለፈው አመት የአውሮፓውያን አመት የመንግስታቱ ድርጅት ጠቅላላ ጉባኤ ላይ በጸደቀው ስምምነት የተቀመጠውን አቅጣጫ በዚያ መመራት ይቻላል ብለዋል ጉተረሽ። በምሽቱ ዐብይ ርዕስ በዝርዝር እንሄድበታለን። ግዙፉ የዩናይትድ ስቴትስ ኤሮስፔስ ኩባንያ ቦይንግ 737 ማክስ ጀቶችን በመጪው የአውሮፓ ወር ውስጥ ለጊዜው ማምረት እንደሚያቆም ትናንትና አስታወቀ። ሁለቱ ጀቶች ኢንዶኔዥያና ኢትዮጵያ ውስጥ ከወደቁ ወዲህ ካለፈው አመት መጋቢት አንስቶ ቦይንግ የማክስ ስሪቶቹን ሁሉ አውርዶ ችግር ውስጥ እንደተዘፈቀ መሆኑ የሚታወቅ ነው። ሪቻርድ ግሪን ያጠናገረው ዘገባ አለ። ሶሎሞን አባተ ያቀርባል። የቦይንግ ኩባንያ የዳይሬክተሮች ቦርድ ሽካጎ ላይ ለሁለት ቀናት ካካሄደው ስብሰባና የዩናይትድ ስቴትስ ፌዴራል አቪዬሽን አስተዳደር የማክስ ስሪቶቹ ወደ አየር እንዲመለሱ የሚያስችል ፍቃድ እንደማይሰጥ ባለፈው ሳምንት ካሳወቀ በኋላ ነው ቦይንግ ምርቱን ለጊዜው እንደሚያቋርጥ የተናገረው። የቦይንግ 737 ማክስ 8 ጄቶች ኢንዶኔዥያና ና ኢትዮጵያ ውስጥ ወድቀው የ346 ሰው ሕይወት ቀጥፈዋል። አሁን ችግር የሚመስለው ጄቶቹን ወደ አየር ለመመለስ የሚያስችሉ መፍትሄዎች መገኘታቸውና ሁሉም መተማመን እንደሚሰማው ይታወቃል። ይሁን እንጂ ግልጽ ያልሆነው ይህ እውን የሚሆንበት ጊዜና አየር መንገዶቹ አይሮፕላኖቹን ለዚህ ያክል ጊዜ አቁመው ካቆዩዋቸው በኋላ ወደ በረራ ፈጥነው ያስገቧቸዋሉ ወይ የሚለው ጉዳይ ነው። ጆሽ ቫይደርማን የአቪዬሽን ኤክስፐርት ናቸው። ቦይንግ የማክስ ስሪቶቹን ምርት ማቋረጡ በመጪው 2020 ዓ ም ለብዙ ወራት እንደሚቆይ ቢናገርም ከዋሽንግተን ግዛቷ ሲያትል ከተማ በስተደቡብ በሚገኘው የሬንተን ፋብሪካው ላይ የሚሰሩ ቁጥራቸው 120 የሚደርስ ሰራተኞቹን እንደማያባርር ግን አስታውቀዋል። የምርቱ መቋረጥ ውሳኔ በዓለም ዙሪያ ያሉ 900 የተለያዩ ክፍሎችና ጥሬ ዕቃ አቅራቢዎችን እንዲሁም የዩናይትድ ስቴትስን ምጣኔ ሀብት እንደሚጎዳ ጥርጥር የለውም ተብሏል። የቦይንግ አክሲዮን ትናንት ሰኞ በአራት ነጥብ ሶስት ከመቶ አሽቆልቁሎ የአንድ ድርሻ ዋጋ 327 ዶላር መድረሱና ከሰዓታት ግብይት በኋላም በተጨማሪ 1 ከመቶ መውረዱ ተዘግቧል። ከቦይንግ ኩባንያ ላይ 29 737 ማክስ 8 ጀቶችን ለመግዛት ተስማምታ የነበረችው ኢትዮጵያ ከተረከበቻቸው አምስት አይሮፕላኖች አንዱ ቢሾፍቱ ላይ ሲወድቅ ቀሪዎቹን ጀቶች ወዲያው ከሰማይ ላይ ማውረዷና ከእንግዲህም እነዚያን ጀቶች መልሶ ወደ ሥራ ለማስገባት የኢትዮጵያ አየር መንገድ የመጨረሻው ኩባንያ እንደሚሆን ዋና ሥራ አስፈጻሚው ለአንድ የአሜሪካ መገናኛ ብዙሃን አውታር መናገራቸው ይታወሳል። ለጋዜጠኞች ደህንነት የቆመው ዓለም አቀፍ ድንበር የለሽ የጋዜጠኞች ቡድን ሪፖርተርስ ዊዛውት ቦርደርስ ባወጣው ዓመታዊ ሪፖርት በመላው ዓለም በዚህ ዓመት ብቻ 49 ጋዜጠኞች መገደላቸውን አስታወቀ። 389 ጋዜጠኞች ለስር መዳረጋቸውንና ሌሎች 57 ደግሞ መታፈናቸውን አስታውቋል። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። አድማጮች ለዛሬ ለዚህ ሰዓት ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 ና በ30 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አቢር እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁ። እንግዲህ ሙስና በዋናነት ከሀብት ብክነት ጋር የመንግስትን የህዝብን ትልልቅ ሀብት ከማባከን ጋር ይያያዛል። ነገር ግን ከዚህ ሰፋ ያለም በሀገርን ህዝብን የሚጎዳ ችግር፣ ይህን ከመቅረፍ አኳያ አሁን ኮሚሽናችን አተኩሮ እየሰራ ያለው በመከላከሉ ዘርፍ ላይ ነው። በፌዴራል የሥነ ምግባርና የጸረ ሙስና ኮሚሽን የሙስና መከላከል ጽህፈት ቤት ዲሬክተር አቶ አክሊሉ ሙልጌታ ናቸው። በሁለተኛው አጋማሽ ይመለሳሉ። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ ዓለም አቀፉን የስደተኞች ቀውስ ለማቆም በጄኔቫ ስዊዘርላንድ የሦስት ቀናት መሪዎች ጉባኤ በትላንትና ሁለት ተጀምረዋል። በሺዎች የሚቆጠሩ የአገሮቹ ሚኒስትሮች እንዲሁም የመቶ አገሮች ሚኒስትሮች የሀገሮቹ ሚኒስትሮች በተባበሩት መንግስታት ዓለም አቀፍ ስደተኞች ፎረም ላይ በመገኘት በአስር ሚሊዮኖች የሚሆኑና በግጭት ሳቢያ ከሀገራቸው ለመፈናቀል የተገደዱ ሰዎችን ጉዳይ ይወያያሉ። የመንግስታቱ ድርጅት በዓለም አቀፍ ደረጃ ሰባ ነጥብ ስምንት ሚሊዮን ሰዎች በግዴታ ከሚኖሩበት እንዲፈናቀሉ ሆነዋል ሲል ግምቱን አስቀምጧል። ምክንያቱ ደግሞ ሀብታሞቹ ሀገሮች ተገቢውን ድጋፍ ለማድረግ በበቂ ሁኔታ እየሰሩ ስላልሆነ ነው ሲልም ተችቷል። አድማጮች፣ የዚህ ዜና ዘገባ እየተጠናከረ ነው፣ ዝርዝሩ እንደደረሰ እናቀርባለን። አሁን ወደ መጽሔቱ ዝርዝር እናመራለን። ኦሮሚያና አማራ ክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በክልሎች ውስጥ ሲስተዋሉ ለቆዩቱ ውከቶችና ግጭቶች መፍትሄ ለመፈለግ ትላንት የጀመሩትን ውይይት ዛሬ ያጠናቀዋል። ሙክታር ጀማል ከአዲስ አበባ ዝርዝሩን ይዟል። በዛሬው ዕለት ሁለተኛ ቀኑን መቋጫ ያደረገው በኦሮሚያ እና በአማራ ክልሎች የሚንቀሳቀሱ የፖለቲካ ፓርቲዎች ውይይት ችግሮችን በጋራ ለመፍታት መግባባት ላይ መደረሱ ተገልጿል። ከውይይት መድረኩ መዝጊያ በኋላ የፓርቲዎቹ ተወካይ ለመገናኛ ብዙሃን መግለጫ ሰጥተዋል። የፖለቲካ ድርጅቶችን በመወከል የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ፣ የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር ደሳለኝ ጫኔ፣ የመድረክ ተቀዳሚ ሊቀመንበር ፕሮፌሰር መረራ ጉዲና፣ የአማራ ክልል ብልጽግና ፓርቲ ተወካይ ዶክተር ደስታ ተስፋው፣ የኦሮሚያ ክልል ብልጽግና ፓርቲ ተወካይ አቶ ታዬ ደንደኣና የአማራ ማኅበራዊ ራዕይ ፓርቲ ሊቀመንበር አቶ ስዩም መንገሻ የጋራ መግለጫውን በየፊና ለመገናኛ ብዙሃን ተናግረዋል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ በበኩላቸው ችግሩን ከመሠረቱ ለመፍታት ሁሉም በቁርጠኝነት እንዲሰራ ጥሪ አቅርበዋል። ይሄ ነገር በአስቸኳይ የሚቆምበትንና የሁላችንም ሐዘን ግባችንም የነካ ሐዘን መፍትሔ እንዲያገኝ ሁላችንም እጅ ለእጅ ተያይዘን እንድንሰራ እንደዚሁም ወጣቶቹ እርስ በርሳቸው ባላቸው ግንኙነት የትምህርትም ይሁን የወጣትነት የእድሜ ጓደኝነት እንደዚሁም ግንኙነት ይሄንን ሁኔታ የዩኒቨርሲቲ አስተዳደሩና መዋቅሩም እንደዚሁም የመንግስት መዋቅር ኃላፊነት በተሞላው ሁኔታ ግዴታቸውን እንዲወጡ በዚሁ አጋጣሚ ለማሳሰብ እወዳለሁ። ሁላችንም እጅ ለእጅ ተያይዘን በዚህ መፍትሄ የደረሰው ጉዳት አሳዛኝ ነው። በወንድማማቾች መካከል የሚፈጠረው ሞት በማያዳግም መልኩ መቋጨት አለበት ያሉት የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር ደሳሌኝ ጫኔ ከመንግስት በኩል የተማሪዎችን ደህንነት ማስጠበቅ ላይ በትኩረት እንዲሰራ አሳስበዋል። ዶክተር ደሳሌኝ ለችግሮች መፍትሄ ያሉትንም ጠቁመዋል። ማህበረሰባችንም የሁለቱም ህዝቦች ማህበረሰብ የተቻለውን ልጆችን በመምከር ልጆችን በማረጋጋት የተቻለውን እንድታደርጉ ጥሪ ማቅረብ እፈልጋለሁ። እንግዲህ ዋነኛው መፍትሄ ብለን የምናስበው የጀማመርናቸውን የፖለቲካ ውይይቶች ፖለቲካዊ መፍትሄ እንዲያገኙና ዘላቂ መፍትሄ የሚያመጣ መንገድ መፍትሄ ለማግኘት ነው ጥረት የምናደርገው እና እሱን አጠናክረን የምንቀጥል መሆናችንም የዚህ አጋጣሚ መግለጽ ፈልጋለሁ። የፓርቲዎቹ ተወካዮች ከሰጡት መግለጫ በመቀጠል ለመገናኛ ብዙሃን ጠቅለል ያለ መግለጫ የሰጡት ከመድረኩ አስተባባሪዎች አንዱ የሆኑት ዶክተር ገበያው ጥሩነ ናቸው። ዶክተር ገበያው በበኩላቸው ፓርቲዎቹን አቀራርቦ ማወያየት ከፍተኛ መግባባት እንዲፈጠር ትልቅ በር ከፍቷል ብለዋል። እንዲሁ በመራራቃችን፣ እንዲሁ ባለመቀራረባችን፣ እንዲሁ ባለመነጋገራችን እንደ ጠላት ተፈራጅ ተፈራጅን መቆየታችን ሆነ የተረዳ ስለዚህ መልካም ጅማሬ ነው። ትልቅ መሰረት ጥለናል ብለናል። ሁሉም ጨረስ ነው ማለት አይደለም። ያው አንዳንድ በታሪክ ሁሉም በጋራ የማይቀበላቸው ነገሮች አሉ። ግን ይሄንን ደግሞ በልዩነት ተከባብሮ ይዞ መሄድ እንደሚቻል በግልጽ ሁሉም በአንድ በታቸው ሲናገሩ ሲመሰክሩ ነው የሰማ ነው እና ለአንድ ግብና ለአንድ ዓላማ የሚንቀሳቀስ አካል ሆኗል ማለት ይቻላል። ከነዛ ቅድም ካነሳቸው ኮመን ግራውንድስ እና ያንን ኮመን ግራውንድ ለማስከበር ደግሞ ዲሞክራቲክ አፕሮች ከማለታቸው የተነሳ ማለት ትናንትና የተጀመረው በአማራ ክልል እና በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ውይይት ዛሬ አመሻሽ ላይ መቋጫውን አበጅቷል። መሰል ውይይቶች በዚህ የሚቆሙ ሳይሆን የተለያዩ የማኅበረሰብ መዋቅሮች በተለያዩ ጉዳዮች ላይ እየተወያዩ የጋራ መግባባት እንዲፈጥሩ የሚሠራ መሆኑም በመድረኩ ላይ ተገልጿል። ይህን የውይይት መድረክ የጠቅላይ ሚኒስትር ቢሮ እንዳዘጋጀውም ከመድረኩ ላይ መገንዘብ ችለናል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ ለጋዜጠኞች ደህንነት የቆመው ዓለም አቀፉ ድንበር የለሽ ጋዜጠኞች ቡድን ሪፖርተርስ ዊዛውት ቦርደርስ ባወጣው ዓመታዊ ዘገባው በመላው ዓለም በዚህ ዓመት ብቻ 49 ጋዜጠኞች ተገድለዋል፣ 389 ደግሞ ለእስር ተዳርገዋል ይላል። ሌሎች 57 ደግሞ መታፈናቸውን ጨምሮ አስታውቋል። ፂዮን ግርማ አጠር ያለ ዘገባ ይዛለች። መቀመጫውን ፈረንሳይ ፓሪስ ውስጥ ያደረገው ድንበር የለሽ የጋዜጠኞች ቡድን ሪፖርተርስ ዊዛውት ቦርደርስ አደገኛው ሙያ ብሎ በጠራው የጋዜጠኝነት ሙያ በመላው ዓለም በተሰማሩ ሙያተኛ ጋዜጠኞች ላይ በዚህ ዓመት ደርሷል ባለው ጥቃት የተገደሉ ጋዜጠኞች ቁጥር 49 ነው። ድንበር የለሽ የጋዜጠኞች ቡድኑ ይህ እየተጠናቀቀ የሚገኘውን የአውሮፓውያን 2019 ዓመት የጋዜጠኞች ሁኔታን በዳሰሰበት በዚህ ሪፖርቱ 389 ጋዜጠኞች በእስር ላይ እንደሚገኙ ይፋ አድርጓል። ቡድኑ ያለፉትን ሁለት አስርተ ዓመታት ሪፖርቶች በማነጻጸር የተገደሉ ጋዜጠኞች ቁጥር መቀነሱን ያሰፈረ ሲሆን ከዚህ ቀደም በሚወጡ ሪፖርቶች በአመት በአማካኝ 80 ጋዜጠኞች ይገደሉ ነበር ብሏል። በአሁኑ ሰዓት በሟቾች ቁጥር ከፍተኛውን የሚይዙት የጦር ውሎዎችን ለመዘገብ በጦርነት ቀጠና ላይ ሕይወታቸውን በሰዋት አድርገው የሚሰሩ ጋዜጠኞች እንደሆኑ ሪፖርቱ ያትታል። በጦርነት ቀጠናዎች ላይ በስራ ላይ እያሉ የተገደሉ ጋዜጠኞችና ሌሎች የመገናኛ ብዙኃን ባለሙያዎች ቁጥር በጠቅላላው በዝርዝር ሲቀመጥ ግጭትና ጦርነት በመዘገብ ላይ እያሉ ከተገደሉት አስራ ሰባት ጋዜጠኞች መካከል አስሩ በሶሪያ፣ አምስቱ በአፍጋኒስታን ሁለቱ ደግሞ በየመን የተገደሉ ናቸው። ይህ ቁጥር ካለፈው ዓመት ጋር ሲነጻጸር ባለፈው ዓመት በእነዚህ የጦርነት ቀጠናዎች የተገደሉት ጋዜጠኞች ቁጥር 34 ነበር። ከጦርነት ውጪ በሰላማዊ ሁኔታ ውስጥ መረጃን ለማህበረሰባቸው ለማድረስ እየሰሩ ያሉ በሜክሲኮ የተገደሉ ጋዜጠኞች ቁጥር አስር ነው። ድንበር የለሽ የጋዜጠኞች ቡድን ዋና ጸሐፊ ክሪስቶፍ ዶሎየር ዋርደን ስለዚሁ ሪፖርት ሲናገሩ ዴሞክራሲያዊ ናቸው በሚባሉ አገሮች መደበኛ ስራቸውን የሚሰሩ ጋዜጠኞች የሚደርስባቸው አደጋ እየጨመረ መጥቷል። ሆን ተብሎም አደጋ እንዲደርስባቸው ይደረጋል። ይህ ደግሞ ስራቸውንና ኑሯቸውን የበለጠ አስቸጋሪ ያደርግባቸዋል ብለዋል። በዚህ አመት ብቻ በደረሰባቸው ጥቃት የተገደሉ ጋዜጠኞች ቁጥር ቀደም ባሉት አመታት ከተገደሉ 80 ጋዜጠኞች አንጻር 49 በመሆኑ መቀነሱን ቢያሳይም በእስር ላይ በመሆናቸው ህይወታቸው ለአደጋ የተጋለጠው ቁጥር ግን በዚህ አመት ከፍተኛ መሆኑ በሪፖርቱ ተገልጿል። በዘንድሮ አመት በቁጥጥር ስር የዋሉትና እስከ ታህሳስ ወር የተመዘገቡት ቁጥር 389 ጋዜጠኞች ሲሆኑ ይህም ባለፈው አመት በቁጥጥር ስር ከነበሩት ጋዜጠኞች 12 ሁለት በመቶ ብልጫ አሳይቷል። በዘንድሮ ዓመት 120 ጋዜጠኞችን በማሰር ቻይና ከዓለም ቀዳሚ ሆናለች። ግብጽ 34፣ ሳውዲ አረቢያ ደግሞ 32 ጋዜጠኞችን አስረዋል። ከ40 በላይ የሚሆኑት ደግሞ በማህበራዊ ግንኙነት መድረጎች ላይ መረጃዎችን በማስተላለፍ ሲሰሩ የነበሩና የታሰሩ የዜጋ ጋዜጠኞች ናቸው። በሶሪያ 30፣ በየመን 15፣ በኢራቅ 11፣ በዩክሬን ደግሞ አንድ፣ በአጠቃላይ 57 የመገናኛ ብዙሀን ባለሙያዎች ደግሞ ታፍነው እንደሚገኙ በሪፖርቱ ላይ ተገልጿል። ጽንፈኛ የሆኑ የእስላማዊ መንግስት አራማጅ ቡድኖች እነዚህ የታፈኑ ጋዜጠኞችን ለፕሮፖጋንዳና የሚፈልጉትን ዓላማ ለመጠቀሚያ መያዣ እያደረጓቸው እንደሚገኙ በሪፖርቱ ላይ ተጠቅሷል። በአጠቃላይ ይህ ለጋዜጠኞች መብት የቆመው ድንበር የለሽ የጋዜጠኞች ቡድን ያወጣው ሪፖርት መንግስታት የጋዜጠኞችን ድምፅ ለማፈን የሚጠቀሙባቸው መንገዶች ቅድመ ምርመራ፣ ወከባ፣ መንግስታዊ ባልሆኑ የበጎ አድራጎት ድርጅቶች ላይ የሚጣሉ ገደቦችና የፖለቲካ መሪዎች በግልጽ የሚሰነዝሯቸው ዛቻዎችንም እንደሚጨምር ጠቁሟል። ጽዮን ግርማን ለዘገባዋ እናመሰግናለን። ወደ ተከታዩ የመጽሔት ርዕስ ስንሻገር ቀደም ብለን በመግቢያችን የጠቆምነው ነው ዘገባ ነው። የዓለም አቀፍ ስደተኞችን ቀን ይመለከታል። ዓለም አቀፉ የስደተኞች ቀውስ ዓለም አቀፉን የስደተኞች ቀውስ ለማስቆም በጄኔቫ ስዊዘርላንድ የሶስት ቀናት የመሪዎች ጉባኤ በትላንትና ሁለት ተጀምረዋል። በሺዎች የሚቆጠሩ መቶ አገራት ሚኒስትሮች በተባበሩት መንግስታት ዓለም አቀፍ ስደተኞች ፎረም ላይ በመገኘት በአስር ሚሊዮን የሚሆኑና በግጭት ሳቢያም ከሀገራቸው ለመፈናቀል የተገደዱ ሰዎችን ጉዳይ እየተወያዩ ነው። የመንግስታቱ ድርጅት በዓለም አቀፍ ደረጃ ሰባ ነጥብ ስምንት ሚሊዮን ሰዎች በግዴታ ከሚኖሩበት ቀ እንዲፈናቀሉ ሆነዋል ሲል ግምቱን አስቀምጧል። ምክንያቱ ደግሞ ሀብታም አገሮች ተገቢውን ድጋፍ ለማድረግ በበቂ ሁኔታ እየሰሩ ባለመሆናቸው ነው ብሏል። የሄንሪ ሬጅዌልን ዘገባ ኤደን ገረመው ይዛ ቀርባለች ነው። በሺዎች የሚቆጠሩ ስደተኞች ወደ አውሮፓ እየፈለሱ ባሉበት በአሁኑ ሰዓት የስደተኞች ቀውስ የጋዜጦች አርዕስተ ዜና መሆኑን አቁሟል። በአውሮፓ ህብረት ጠርዝ ቦስኒያ ላይ በቆሻሻ የተሞሉ ጊዜያዊ ካምፖች ቁጥር እየጨመረ ነው። በምዕራቡ ዓለም መኖርን አልመው ለተጓዙ ለብዙዎች ይሄ የአውሮፓ የድንበር ቁጥጥር በጣም አሳዛኝ እውነታ ነው። ማውለዲን አፍጋናዊ ስደተኛ ነው። ሰዎች እንስሳት አይደሉም። ገባህ? ዓለም ይህን ያየዋል። ሰዎች ያለ እንቅልፍ ያለ ምግብ፣ ብርድ ላይ ናቸው። ትልቅ ችግር ነው። የተባበሩት መንግሥታት ድርጅት በዓለም አቀፍ ደረጃ 70.8 ሚሊዮን ሰዎች በግዴታ ከሚኖሩበት እንዲፈናቀሉ ሆነዋል ሲል ግምቱን ያስቀምጣል። ይህ አሃዝ የቀደሙትን የተፈናቃዮች ቁጥር ከቁጥር ውስጥ አላስገባም። የመንግስታቱ ድርጅት ሀብታሞቹ አገራት ተገቢውን ድጋፍ ለማድረግ በበቂ ሁኔታ እየሰሩ አይደለም ይላል። የአሁኑ ጄኔቫ ላይ የተዘጋጀው ዓለም አቀፍ ፎረምም ይህንን ልዩነት ለማጥበብ የታለመ ነው። ጄሊን ትሪክ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ኮሚሽነር ረዳት ናቸው መሰረታዊ ሀሳቡ የዚህ ያልታወቀ ቁጥር ያለውንና በአለም ላይ የሚዘዋወር ህዝብ ጫናና ኃላፊነቱን መጋራት ነው። ነበር ያሉት። ከዚህ ቀደምም እንዲህ አይነት መሰል ጥሪዎች ተደርገው ያውቃሉ። እንደ አውሮፓያን አቆጣጠር በ2015 የሶስት አመቱ ሶሪያዊ ስደተኛ አላን ኩርዲ በውሃ ሰጥመው ሲሞት አለም አቀፍ የሆነ ድርጊት ተኩር ጥሪ ተደርጎ ነበር። የተገኘው ውጤት ግን እምብዛም አይደለም። የቱርኩ ፕሬዚዳንት ረዥብ ጠይብ ኤርዶዋን በጄኔቫ ከተገኙ ተሳታፊዎች መሃል ናቸው። ቱርክ ከሶሪያ ጦርነት የፈለሱ 3.5 ሚሊዮን ስደተኞችን እያስተናገደች ነው። ይሁንና ቱርክ በተደጋጋሚ የአውሮፓን የስደተኞች ፖሊሲ ትተቻለች። እንደ አውሮፓውያን አቆጣጠር በ2016 ዓ.ም አንካራ ወደ ግሪክ የሚያልፉ ስደተኞችን ለማስቆምና በምላሹም 67 ሚሊዮን ዶላር የገንዘብ ድጋፍ ለማግኘት ስምምነት ላይ ተደርሶ ነበር። በዚህ ስምምነት መሰረት በ10 ሺዎች የሚቆጠሩ ስደተኞች በግሪክ ደሴቶች ላይ መፈናፈኛ አጥተው ተቀምጠዋል። የስደተኞች ጉዳይ ቀውስ ከአውሮፓም ይሻገራል። 33 ሚሊዮን ሮሂንግያ ስደተኞች ከማይናማር ወታደራዊ ጥቃት አምልጠው በባንግላዴሽ የስደተኞች መጠለያ ካምፕ ውስጥ ይገኛሉ። በሌላ በኩል ሰብሳሃራን አፍሪካ በዓለም ላይ ሩቡን የስደተኞች ቁጥር ያስተናግዳል። በማዕከላዊ አፍሪካ፣ ናይጄሪያ፣ ደቡብ ሱዳን ብሩንዲ ና የመን ያሉ ግጭቶች 18 ሚሊዮን የሚሆኑ ሰዎች ከቀያቸው እንዲፈናቀሉ አስገድደዋል በተመሳሳይ በቬንዙዌላም የነበረው ሰላም ተደምርሶ ከ4 ሚሊዮን በላይ የሚሆኑ ሰዎች አገር ለቀው የተሰደዱበት ሰብአዊ ቀውስ ፈጥሯል የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የስደተኞች ኤጀንሲ በጀቱ በ3.5 ቢሊዮን ወይም 43 በመቶ እጥረት እንዳለበት ና የጄኔቫው ስብሰባም ይህን ክፍተት የሚሞላ አዲስ ለውጥ እንዲያመጣ ተስፋ ያደርጋል ጊላንት ሪክስ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የጥበቃ ረዳት ናቸው። የታሰበው የገንዘብ ድጋፍ ቃል ከመንግስታቱም ሆነ ከባንክ አበዳሪዎች እንደምናገኝ ቀና የሆኑ ምልክቶች ስላሉን ባለሙሉ ተስፋ ነን። ይሁን እንጂ የሲቪልና የንግድ ማህበረሰቡም ተሳትፎም አለን ነበር ያሉት። ይህ አባባል አሁን ላይ እየደረሱ ካሉት ስፍር ቁጥር ከሌላቸው ቀውሶች አንጻር በጣም በተስፋ የተሞላ ነው። ኤደን እንደ ዘገባው አመሰግናለሁ። አድማጮች ተከታዩ በኦሮሚያና ደቡብ ክልል አዋሳኝ አካባቢዎች የልጅነት ልምሻ በሽታን የተመለከተ ዘገባ ነው። ከረጅም ዓመታት በኋላ በመታየቱ ዳግም በመጀመሪያው ዙር ዘመቻ ብቻ 176,000 ሕጻናትን ለመከተብ መዘጋጀቱን የደቡብ ክልል ጤና ቢሮ ዛሬ በሰጠው መግለጫ አስታውቋል። ወላጆች ከፊታችን ህዳር 10 እስከ ህዳር 13 2012 ዓ.ም ድረስ የሚሰጠውን የዚህን ክትባት በተቀናጀ መልኩ እንዲከናወን ቢሮ ጥሪ ማድረጉን አጠቅሶ የአዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን ይዘው ቀርበዋል። በደቡብ ክልል ጤና ቢሮ ጤናና ጤና ነክ ድንገተኛ አደጋዎች ክትትልና ምላሽ ዋና ስራ ሂደት ባለቤት አቶ እንዳሻ ሽብሩ በመግለጫቸው እንዳሉት የበሽታው ምልክት የታየው በኦሮሚያ ክልል ምዕራብ አርሲ ዞን ሰራሮ ወረዳ በምትኖር በሀያ አራት ወር ህፃን ላይ ነው። የልጅነት ልምሻ ወይም ፖሊዮ ቫይረስ መሆኑንም በምርመራ ያረጋገጠው የአዋሳ ዩኒቨርሲቲ ሪፌራል ሆስፒታል ሲሆን ለተጨማሪ ምርመራ ናሙናው ደቡብ አፍሪካ ተልኮ የልጅነት ልምሻ ወይም የፖሊዮ ቫይረስ መሆኑን መረጋገጡንም ገልጧል። የልጅነት ልምሻ በኦሮሚያ ክልል ሰራሮ ወረዳ ይከሰት እንጂ ወረዳው ከደቡብ ክልል አምስት ዞኖች ጋር የሚዋሰን በመሆኑ በደቡብ ክልል ውስጥ የሚገኙ 176,000 ህፃናትን መከተብ አስፈልጓል ነው ያሉት። የሚራባር ሲዞን ሻሎና ስራራ ወረዳዎችም ክትባት እንደሚሰጣቸው አስረድተዋል። መስጠት ያስፈለገበት ምክንያትም በሽታው በናሙና በኦሮሚያ ክልል በምዕራብ አርሲ ዞን በሲራሮ ወረዳ ተገኝቷል። ስለዚህ የሕዝብ ለሕዝብ ትስስሩ የገበያ ሁኔታው አሁን ከጠቀስናቸው አምስት ዞኖችና አስራ ሁለት ወረዳዎች ጋር ከፍተኛ ቁርኝት ስላለው ክትባቱ መስጠት አስፈላጊ ሆኗል ማለት ነው። ስለዚህ በዚህ የተነሳ ሀዲያ ላይ ምስራቅ ባዶዋቸው እና ሲራሮ ባዶዋቸው የሚባሉ ወረዳዎች ከምባታ ጠምባሮ ላይ አዲሎ ከተማና ቀዲድ አጋሜላ ወረዳ አላባ ዞን ሁሉንም ወረዳዎች ኮሊቶ ከተማ ጀምሮ በሲዳማ ዞን ደግሞ ብላቴ ዙሪያና አዋሳ ዙሪያ ወረዳዎችን፣ ወላይታ ላይ ቅድም ያልጠቀስኩት ዱጉና ፋንጎ ወረዳ ያዋስነዋል። ስለዚህ ይህ ክትባት የሚያገኙት እድሜያቸው ከአምስት ዓመት በታች የሆኑ ከተወለዱ ከሰዓታት ጀምሮ እስከ አምስት ዓመት ያሉት ክትባቱን ያገኛሉ። በመደበኛ ክትባት ያገኙም ያላገኙም ክትባቱ ማግኘት ይችላል። በሽታው ከሰው ወደ ሰው እንዳይተላለፍ እና ክትባት ማግኘትም የህፃናት መብት ስለሆነ የወላጅን ግዴታ ስለሆነ ይህንን መስጠት ታስቧል ማለት ነው። በሁለተኛ ዙር በአዋሳ ከተማና በቅርቡ በክልል ለመደራጀት የሚያስችለውን የውሳኔ ህዝብ ድምጽ ባገኘው በሲዳማ ዞን በሚገኙ 36 ወረዳዎችም ክትባቱ ይሰጣል ብሏል። በመጀመሪያ ዙር እንግዲህ በ12ቱ ወረዳ በአምስቱ ዞን ውስጥ ያሉት 176 ሺ ህጻናት ይከተባሉ ብለን ነው የምንገምተው። እንግዲህ በሁለተኛ ዙር ደግሞ የሲዳማ ዞን ነበት ሁሉን ወረዳ ስንጨምር ከዚህ ቁጥር በጣም ይጨምራል፣ ዝግጅትም ይጠይቀናል ብለን ነው የምናስበው። ምናልባት ሁለተኛ ዞሩን ክትባት ከአንድ ወር በኋላ ምንጀምር ነው የሚሆነው። የህብረተሰቡ መረጃ እንደደረሰው ትምህርት ቤቶች ውስጥ ለተማሪዎች ስለ ልጅነት ልምሻ ክትባት ተነግሯቸው ለቤተሰቦቻቸው እንዲያሳውቋቸው እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎች ሚናቸውን እንዲወጡም ጠይቋል። ለተከታታይ ሶስት ሳምንታት በቂ ዝግጅት መካሄዱና ለባለሙያዎችም ስልጠና የተሰጠ መሆኑን አቶ እንዳሻው ተናግሯል። ዝግጅቱ ዛሬ ሁለተኛ ሳምንታችን ነው፣ ዝግጅት ስናደርግ ማለት ነው። የዛሬ ሶስት ሳምንት ነው የተረጋገጠው። ይሄኛው ቫይረስ ሰርኩሌት የሚያደርግ ነው አይደለም ፖሊዮ ሚለውን ነገር እዚህ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከተረጋገጠ በኋላ ድጋሚ ለማረጋገጥ ደግሞ በደቡብ አፍሪካ ተካሂዶ ነው የተረጋገጠው። ማለት ነው ስለዚህ ከዚህ ሁለት ሳምንት ውስጥ አሁን ያልኳችሁ የአጋሮች እና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አባላት መጥተው እያገዝን ነው ያለ ማለት ነው። የተጋገዝ ነው እየሰራ ያለው እስከ አርብ ነገሮችን በሙሉ ለመጨረስ እና ዛሬ አላባ ላይ ባለሙያዊ ስልጠና የተሰጣቸው የልጅነት ልምሻ በሽታም በንጽህና ጉድለት በተለይም ሽንት ቤት ካለመጠቀም የሚከሰት ሲሆን በአፍ በሚሰጥ ክትባት ብቻ መከላከል ይቻላል። ደግሞም እጃችንን በሳሙና በደንብ መታጠብ ፍቱን መድኃኒት እንደሆነም ተመልክቷል። አሊያም የልጅነት ልምሻ በሽታ ገዳይ መሆኑም ይነገራል። ስለዚህ እነዚህ እነዚህ ነገሮች እኛ ጋር አይከሰትም ወይ እኛ ከደሙ ንጹህ ነን የምንልበት ሁኔታ የለን አሁን የህዝብ ገበያ የሚገበያዩት አንድ ላይ ነው። ሕክምና የሚወስዱት አንድ ላይ ነው። ሰዎቹ በጣም የተሳሰሩ ናቸው፣ በጋብቻ በሁሉም ነገር ላይ ስለዚህ ይሄ ሆኖ ካለ እኛ ጋም ሰርኩሌት የሚያደርግ ቫይረስ ሊገኝ ይችላል። ሌላው የአሰሳ የሰርቬላንሳችን ወይም ደግሞ የበሽታ ቅኝት ሁኔታ ከወረዳ ወረዳ አፈጻጸሙ ዥንጉርጉር ነው እና ይሄ ሁኔታ ደግሞ ለበሽታው ሊስፋፋ ይችላል ወይ አለ ምቹ ሁኔታ ሊኖር ይችላል የሚለውን እንድናጠናክር ረድቶናል ማለት ነው። የፌዴራል ጤና ሚኒስቴር የኢትዮጵያ ህብረተሰብ ጤና ኢንስቲትዩትና አጋር ድርጅቶች በዘመቻ መሳተፋቸውን ጠቅሰው ክትባቱ ስኬታማ እንዲሆን ህዝቡ እንዲተባበርና ሚዲያም ማህበራዊ ኃላፊነት እንዲወጣ ጠይቀዋል። ሌላው ምናልባት እኛም መጠንከር አለብን ብዬ ማስበው የኢትዮጵያ ዴሞግራፊ ሰርቬ በሰራው ጥናት ላይ የእኛ የፖሊዮ ስሪ ክትባት ሽፋናችን 53% ብቻ ነው። የኦሮሚያ በጣም 52.8 ነው። ስለዚህ ይሄንን ይዘን የቅዝቃዜ ሰንሰለት ክፍተት ባለበት ቦታ ላይ ይህ እንደ መልካም አጋጣሚ ወስደን መከተብ አለብን ነው የሚለው። እንደ ቤት ስራ ወስደናል ማለት ነው። በአጥሮቱ ሲዲሲ የተሰኘ የበሽታ መከላከልና መቆጣጠር ማዕከል ከአራት ወራት በፊት የልጅነት ልምሻ ወይም ፖሊዮ ኢትዮጵያን ጨምሮ በአምስት የአፍሪካ ሀገራት እንደሚከሰት በወጣው ሪፖርት ገልጦ ነበር። የኢትዮጵያ ጤና ሚኒስትር ሮታሪ ኢንተርናሽናል ከተባለ ድርጅት ጋር ከሳምንታት በፊት ሰባተኛውን ብሔራዊ የልጅነት ልምሻ ቀን በአዲስ አበባ ሲያከብር ሚኒስትር ዴታዋ ዶክተር ሊያ ታደሰ ለኢዚያ መንግስት የአርብቶ አደር አካባቢዎችን ከልጅነት ልምሻ ነጻ ለማድረግ እንደ አውሮፓውያን አቆጣጠር ከ 2014 ዓ ም ጀምሮ እየሰራ መሆኑን መናገራቸው ይታወሳል። በደቡብና በኦሮሚያ ክልል የልጅነት ልምሻ ከተከሰተ በትንሹ ከ17 ዓመታት በኋላ ሲሆን ባለፈው ዓመት ግን በሶማሌ ክልል ዶሎ ዞን አራት ሰዎች ላይ መከሰቱ ተገልጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። የዮናታን ዘብድዮስን ለዘገባው ዘገባው እናመሰግናለን። አድማጮች፣ የመጨረሻው የመጽሔት ትንታኔ ርዕስ ወዲህ ወደ ዩናይት ስቴትስ ይመልሰናል። የዩናይት ስቴትስ የተወካዮች ምክር ቤት በያዝነው ሳምንት ፕሬዚዳንት ዶናልድ ትራምፕ ከስልጣን ይወገዱ በሚለው ላይ የውሳኔ ድምፅ እንዲሰጥ በሚጠበቅበት በአሁኑ ወቅት ዋይት ሀውስ በበኩሉ ትኩረቱን የውሳኔ ሂደቱን በመጪው የአውሮፓውያኑ ጥር ወር መጀመሪያ በቀጣይነት ወደሚያስችለው የሪፐብሊካን ፓርቲያቸው አብላጫ መቀመጫዎች ወዳሉት የመወሰኛው ምክር ቤት አዙሯል። የአሜሪካ ድምጿ ፓትሲ ዊድስዋራ ከዋይት ሀውስ ባጠናቀረችው ዘገባ እንዳመለከተችው ትራምፕና አጋሮቻቸው ፈጣንና ብርቱ የመከላከያ እቅድ በመንደፍ አላማቸው በተቀናቃኙ የዲሞክራት ፓርቲ ላይ እንዲነጣጠር ማድረግ ነው። ዝርዝሩን እንሆ። የያዝነው ነው የአውሮፓውያኑ የታህሳስ ወር ለወትሮው በድምቀት በሚከበሩ ክብረ በዓላት የደስታ ስሜት የሚዋጡበት የፌሽታ ጊዜ ነው። ይሁን እንጂ ከአመታዊው የአውደ ዓመት ፌሽታ ይልቅ ዋይት ሀውስ ለብርቱ ፍልሚያ እየተሰናዳ ያለበት ሰዓት ነው። በዩናይትድ ስቴትስ የተወካዮች ምክር ቤት አብላጫ መቀመጫዎች ያሉት የዲሞክራቲክ ፓርቲ በያዝነው ሳምንት ፕሬዚዳንት ዶናልድ ትራምፕ ስልጣናቸውን ያለ አግባብ ተጠቅመዋል፣ የምክር ቤቱንም የሕግ ሂደት አደናቅፈዋል በሚል የቀረበባቸውን ወንጀላትን ተንተርሶ ከስልጣን ይወገዱ ወይስ አይወገዱ የሚለው ላይ የውሳኔ ድምፅ ይሰጣል። ያንንም ውሳኔ ተከትሎ የዲሞክራቲክ ፓርቲው አባላት የዋይት ሀውሱን የፕሬዚዳንቱ ጽህፈት ቤት ኃላፊ ሚክ ሞልቬኒንና የፕሬዚዳንቱን የቀድሞ የብሔራዊ ጸጥታ ጉዳዮች አማካሪ ጃን ቦልተንን ጨምሮ ሌሎች ተጨማሪ ምስክሮች ድምፅ እንዲሰጡ ቃላቸውን መስማት እንፈልጋለን ሲሉ እየጠየቁ ባሉበት የእንደራሴው ምክር ቤት የፍርድ ሂደቱ ይታያል። They might present exculpatory evidence that helps President Trump. ለፕሬዝዳንቱ የሚያመች መረጃ ያቀርቡ ይሆናል። ምናልባትም ደግሞ ፕሬዝዳንቱን ተጠያቂ የሚያደርጉ መረጃዎች፣ ለሁሉም ግን ቀርበው ቃላቸውን መስጠት አለባቸው። ይህን ያሉት ቸክ ሹመር በመወሰኛው ምክር ቤት አናሳ ድምፅ ያለው የዲሞክራቲክ ፓርቲ መሪ ናቸው። አሁን ጉዳዩ ወደ ሪፐብሊካን ፓርቲ መሪ፣ የመወሰኛው ሪፐብሊካን መሩ፣ የመወሰኛው ምክር ቤት እየዞረ ነው። በምክር ቤቱ የፓርቲያቸው ከፍተኛ አመራር አባላት በፕሬዚዳንት ትራምፕ ላይ ሊደርስ የሚችለውን የፖለቲካ ጉዳት ለማቅለል በፍጥነትና በትጋት በመስራት ላይ ናቸው። ፕሬዚዳንት ትራምፕ ሜች መክኖናን ሰምቻችኋለሁ፣ ሌንዜ ግርሃምንም ሰምቻችኋለሁ። በአንዳንድ አቀራረቦች ላይ ሁነኛ ስምምነት ላይ እየደረሱ ይመስለኛል። ምንም ይሁን ምን የሚፈልጉትን ሁሉ አደርግላችኋለሁ። በተወካዮች ምክር ቤት ውሳኔ ለመስጠት የሁለቱ ወገኖች ክርክር እንደቀጠለ ነው። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እዚህ ግድም ለወትሮ የእናንተን አድማጮቻችንን ድምጾች በነጻው ስልክ መስመር 2022059942 የውስጥ መስመር 14 የተቀበልናቸውን አሊያም በኢሜይል የደረሱንን የምናሰማበት ነው። ድምጾቻችሁ ሰሞኑን ከደረሱን ከወቅታዊ ጉዳዮች ጋር የተያያዙ በርከት ያሉ ድምጾች እየደረሱን ነው። አንድ ማሳሰቢያ ግን እናስቀድማለን። ለዛሬ ማሳሰቢያው የፕሮግራሞቻችን ላይ እያተኮሩ በቀረቡ ፕሮግራሞች ላይ ትኩረት ያደረጉ የግራና ቀኝ ሀሳቦችን ሊሆኑ ይችላሉ። ትኩረት እንዲያደርጉ እንመርጣለን። በሌላ ፕሮግራም፣ በሌላ ቦታ የቀረቡ ጉዳዮች ላይ የሚሰጡ ሀሳቦችን ማስተናገድ አስቸጋሪ ስለሆነ ነው። በዚሁ ወደ ምሽቱ የሙዚቃ ምርጫ ልውሰዳችሁ። ሰሞነኛ አዲስ ዜማ ነው። ላልሽልኙቤት ዋናው ሰላም ሰላም አድሮ ሰላም ነው አሉ ጠዋት ማታ ሰላም ሰላም መባባሉ ሰላም ለሁሉ ሰላም ሳር ገጠሉ ምድር ሁሉ ወቶ መግባት ሰው ሰው ከቤቱ

አድማጮች ለዜማው በቂ ሰዓት አልተገኘም። ቆየት ብለን ሰዓታችን እንደፈቀደ እናሰማለን። ማሳሰቢያውንም ወደ ኋላ ላይ ያመጣለሁ። አሁን ለሁለተኛው አጋማሽ ወደ ተመረጡት ቅንብሮች ነው በቀጥታ የምንሻገረው። ካለፉት ጥቂት ዓመታት ወዲህ ከሚታየውም ሆነ ከሚሰማው አኳያ በኢትዮጵያ ያለው ሙስና በእጅጉ የሚያስደነግጥ ነው ሲሉ አንድ በፌዴራሉ የሥነ ምግባርና የጸረ ሙስና ኮሚሽን ከፍተኛ የስራ አመራር ለአሜሪካ ድምፅ ተናገሩ። ያለውን ችግር ለመፍታት ተቀዳሚውና ዋናው ጉዳይ የፖለቲካ አመራሩ ሙስናን ለመዋጋት ያለው ቁርጠኝነትና በተግባርም የሚወስዳቸው እርምጃዎች እንደሆኑም አስገንዝበዋል። መለስካቸው አምሃ ነው በኮሚሽኑ የሙስና መከላከል ዲሬክተር አቶ አክሊሉ ሙልጌታን ያነጋገረው። ግሎባል ፋይናንሻል ኢንቴግሪቲ የተሰኘ አንድ ዓለም አቀፍ ተቋም እንደገመተው እንደ አውሮፓውያን ዘመን አቆጣጠር ከ2005 እስከ 2014 ወይም በእኛ አቆጣጠር ከ1997 እስከ 2006 ዓ ም ድረስ ከኢትዮጵያ በየዓመቱ ከ1.6 እስከ 3.1 ቢሊዮን የአሜሪካ ዶላር ሕገወጥ በሆነ መንገድ ሲወጣ ቆይቷል አሁንም እንደ አውሮፓውያን ዘመን አቆጣጠር ከ1997 ዓ ም እስከ 2012 ማለትም ባለፉት 42 ዓመታት ውስጥ ማለት ነው። ካፒታል በማሸሽ አገሪቱ 31 ቢሊዮን ዶላር አታለች። አንዳንድ የምጣኔ ሀብት ተመራማሪዎች ይህ ሀብት የአገሪቱን አማካይ የምጣኔ ሀብት ዕድገት በ22 በመቶ ዝቅ አድርጎታል ይላሉ። ይህ ታዲያ ከ201 ዓ ም እስከ 2013 ዓ ም ባሉት ዓመታት የሸሸውን ሀብት በማስላት ብቻ ነው። ከዚህም በላይ ይህ ሀብት በኢትዮጵያ ውስጥ ቀርቶ ቢሆን ድህነትን በአማካይ በሁለት ነጥብ አምስት በመቶ መቀነስ በተቻለ ነበር ሲሉ ባለሙያዎቹ ይተቻሉ። በዚህ ምክንያት ኢትዮጵያ በአፍሪካ ውስጥ ሕገ ወጥ በሆነ መንገድ ሀብታቸው ከአገር ከሚወጣባቸው ወይንም ከሚሸሽባቸው በመጀመሪያ ደረጃ ከሚሰለፉ አስር አገሮች መካከል አንዷ ሆናለች። ይህ በአገሪቱ እየተንሰራፋ ያለው የሙስና ወንጀል አንዱ ገጽታ ብቻ ነው። አቶ አክሊሉ ሙሉጌታን ይህን ወንጀል ለመከላከል ምን እያደረጋችሁ ነው? አልኳቸው። እንግዲህ ሙስና በዋናነት ከሀብት ብክነት ጋር የመንግስትን የሕዝብን ትልልቅ ሀብት ከማባከን ጋር ይያያዛል። ነገር ግን ከዚህ ሰፋ ያለም ሀገርን ሕዝብን የሚጎዳ ችግር ነው። ይህን ከመቅረፍ አኳያ አሁን ኮሚሽናችን አተኩሮ እየሰራ ያለው በመከላከሉ ዘርፍ ላይ ነው። ለመከላከል ተመራጩ አካሄድ የመከላከሉ ስራ ላይ የበለጠ ውጤታማ ሆኖ መሄድ ነው። ሕግ ማስከበሩ ክፍልም የራሱ የሆነ ትልቅ አስተዋጽኦ እንዳለው ባይካድም በመከላከሉ ስራ ስንል እንግዲህ አንደኛ የማህበረሰቡን አስተሳሰብ አመለካከት ግንባታ ትውልድን በስነ ምግባር ተኮትኩቶ ታንጾ እንዲያድግ የማድረግ ስራዎች። ህብረተሰቡ ራሱን ከእንደነዚህ አይነት አገርና ህዝብን ከሚጎዱ ወንጀሎች ራሱን ጠብቆ የሚታዩ ችግሮችን ደግሞ በንቃት የሚታገል ጠንካራ የሆነ የጸረ ሙስና ትግሉ አቅም እንዲሆን የማድረግ ስራ በዚህ ኮሚሽን እየተሰራ ነው፣ ከማስተማር ስነምግባር ከመገንባት ጋር በተያያዘ ከዚህ ባለፈ አንዱ ለሙስና የሚያጋልጥ ወይም ደግሞ ሙስና ምቹ ሁኔታ የሚፈጥር ተብሎ የሚታሰበው የተቋማት አሰራር፣ የመንግስት ተቋማት አሰራር፣ በመንግስት ተቋማት አሰራር ውስጥ ቀልጣፋ ግልጽነት ያለው ተጠያቂነት ያለበት አሰራር መዘርጋት እስካልተቻለ ድረስ ሰዎችን በመቅጣት በመከታተል ብቻ ወንጀሉን መከላከል አንችልም እና ይህን ሲስተም ከተቋማት ጋር ሆኖ በማጥናት በጥናት ላይ ተመስርቶ እንዲዘረጋ የማድረግ ሌላው የመከላከል መሳሪያ አድርገን እየተጠቀምንበት ያለ ነው። ምዝገባና የሀብት ምዝገባና የሀብት ማሳወቅ ስርአታችን ይሄ በራሱ በመንግስት ተሿሚዎች በመንግስት ሰራተኞች ቁልፍ ቦታ ላይ ባሉ የመንግስት ሰራተኞችና በህዝብ መካከል መተማመንን ከመፍጠር ጀምሮ አላስፈላጊና ህገወጥ የሆነ የሀብት ማካበት ፍላጎትን መከላከል፣ መቅረፍ ስለሚያስችል ሙስናን ከመከላከል አኳያ የራሱ የሆነ ጥቅም አለው። ከዛ በተጨማሪ ኢቨን ለኢንፎርስመንቱ ለህግ ማስፈጸሙም ደግሞ እንደ ግብአት ስለሚያገለግል እንደነዚህ አይነት ነገሮችን አጠናክሮ በመስራት ሙስናን ለመከላከል የሚያስችሉ ነገሮችን እያከናወነ ነው ያለው። በተለይ ደግሞ በተመረጡ ጉልህ ናቸው ብለን በምናስባቸው ተቋማትና ተግባራት ላይ ትራንስፓረንሲ ኢንተርናሽናል የተባለ ዓለም አቀፍ ተቋም ባለፈው አመት ማለት 2018 ማለት ነው በ175 የዓለም ሀገሮች ባደረገው ጥናት የኢትዮጵያ ከፍ ያለ የሙስና ወንጀል ይፈጸምባቸዋል ተብለው ከሚገመቱት አገሮች አንዷ አድርጓታል። ከመቶ ሰባ አምስት ሀገሮች ወደ መቶ አስራ አራተኛ ደረጃ ላይ አስቀምጠዋታል። የኢትዮጵያ ስነ ምግባርና ጸረ ሙስና ኮሚሽን ለዚህ ምላሽ ስጡ ቢባል እንዴት ነው የሚመዝነው? እንግዲህ የትራንስፓረንሲ ኢንተርናሽናል ኢንዴክስ በብዙ መልኩ ጥያቄ ውስጥ የሚገቡ ነገሮች እንደተጠበቁ ሆነው ምዘናው በተለያየ መልኩ የቀርቡበት ጥያቄዎች አሉ። ያ እንደተጠበቀ ሆኖ ግን የትራንስፓረንሲ ኢንተርናሽናል ያስቀመጠው ምዘና ወሰድንም አልወሰድንም በተጨባጭ ግን አሁን በሀገራችን የሚታየው እውነታ ባለፉት ቅርብ አመታት እንደ ሕዝብ ሊያስደነግጠን የሚችል ትልቅ የሆነ ልዩ ትኩረት የሚሻ ይህ ሙስናና ብልሹ አሰራር ችግር መኖሩ በድፍረት መናገር ይቻላል። ከምናያቸው፣ ከምንሰማቸው መረጃዎች በመነሳት ማለት ነው። ስለዚህ እኔ እንደ ግል እዚህ ኮሚሽን ውስጥ እንደሚሰራ አንድ ባለሙያ የስራ ኃላፊ በዚህ መልክ ነው የምንረዳው። የትራንስፓረንሲ ኢንተርናሽናልን የምዘና ውጤት ደግሞ እንዳለ ስንወስደው ጥሩ ነው የሚያስብል አይደለም። ከ175 ሀገራት የምንሻላቸው ሀገራት እንዳሉ እናውቃለን። ግን ከኛ ከከፉት ይልቅ ከኛ የተሻሉ ደግሞ ብዙ ሀገራት አሉ። በዚህ አንጻር ያለንበት ቦታ አሁንም በፍጥነት ይህን ችግር በአግባቡ ሰርተንበት መለወጥ መቻል አለብን። ካልሆነ ግን አደጋ ውስጥ ነው ያለን የሚለውን ነገር ነው የሚያመላክተው። ይህንን ተግባራዊ ለማድረግ ኮሚሽኑ በአስቸኳይ ማድረግ ያለበት ነገር ምንድን ነው? እንግዲህ የጸረ ሙስና ትግል በኮሚሽን ደረጃ ተደራጅተን እንኳ መስራት ከጀመርን እንደ ሀገር ኦልሞስት ወደ 2 ዓመት ሊሆን ነው 18 ዓመት አልፎናል። ግን አንድ ሊሰመርበት የሚገባው ነገር የጸረ ሙስና ትግል በጸረ ሙስና ኮሚሽን እንቅስቃሴ የሚወሰን አይደለም። ወደፊትም ሊሆን አይችልም። የጸረ ሙስና ትግል በዋናነት በአመራሩ ተጨባጭ ኮሚትመንት ነው በቅድሚያ የሚወሰነው። የፖለቲካ አመራሩ የጸረ ሙስና ኮሚሽኖች የዚህ አመራር መሳሪያዎች ናቸው። የፖለቲካ አመራሩ ሙስና የህዝብ ጠላት ነው፣ የሀገር ጠላት ነው፣ ልወጋው ይገባል ብሎ በቁርጠኝነት ሲነሳ የሚተኩሰው በእነዚህ መሳሪያዎች ነው። እነዚህ መሳሪያዎች በራሳቸው አስተዋጽኦ ይኖራቸዋል እንጂ ወሳኝነት አይኖራቸው። ባለፉት ጊዜያት በተወሰነ ደረጃ አሁን ላለንበት ሁኔታ አስተዋጽኦ ያደረገው በዚህ ዙሪያ የተፈጠሩ መጓደሎች ሊሆኑ እንደሚችሉ ገምታለሁ ቀደም ባሉት ጊዜ። ስለዚህ የመጀመሪያው ነገር የፖለቲካ አመራሩ በተለይ ደግሞ አሁን ከለውጥ ወዲህ እየታዩ እየተባሉ እየታዩ ያሉ ነገሮች የበለጠ ተጠናክረው በአመራሩ ዘንድ መምጣት መቻል አለባቸው። ከዛ በመነጨ ይህን ተቋም በአግባቡ ሊሰራ የሚችል መሳሪያ በማድረግ ረገድ በዛ ደረጃ እንዲደራጅ ማድረግ ጠቃሚና ጠንካራ መሳሪያቸው እንዲሆን የማድረግ ስራ ደግሞ መሰራት አለበት። ያ ማለት ምንድን ነው? በአደረጃጀት፣ በአቅም፣ በበለጠ ነጻነት፣ የበለጠ ነጻነትና አቅም ኑሮት ሊሰራ የሚችልበት ሁኔታ መመቻቸት መቻል አለበት። እነዚህ ነገሮች ሲቀናጁ ሌሎች ሌሎች ፋክተሮችም ይሄ ሚዲያውም፣ ሌላውም ሌላውም ነገር ሲያግዘው የበለጠ ውጤታማ መሆን ይቻላል የሚል እንትን ያለ። ከአቶ አኪሉ ሙሉጌታ ጋር ያደረግነው ቆይታ በዚህ ብቻ የተወሰነ አልነበረም። ቀሪውንና ሁለተኛውን ክፍል ወደፊት እናቀርባለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አምሃን ለዘገባው እናመሰግናለን። አድማጮች የተከታዩ ዘገባ ደግሞ ከአዲስ አበባ ወደ መቀሌ በሙስና ላይ ከተጠናቀረ ዘገባ ወደ ፖለቲካ ጉዳዮች ይመልሰናል። የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ደምሃት ራሱን አክስሞ ከህወሀት ጋር አብሮ ለመስራት መወሰኑን አስታወቀ። ዘጋቢያችን ሙልጌታ አጽብሃ የንቅናቄውን ሊቀመንበር አቶ መኮንን ተስፋይን አነጋግሮ ተከታዩን አጠናቅረዋል። አቶ መኮንን ተስፋይ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደሜት ሊቀመንበር በኤርትራ 18 ዓመታት የሚያክል ትግል አካሄዳችሁ ባለፈው አመት በኢትዮጵያ ለውጥ ተከትለው ወደ ሀገራችሁ መጥታችኋልና ከአንድ አመት የኢትዮጵያ ቆይታ በኋላ ከትግራይ ገዢው መንግስት ጋር አብራችሁ ለመስራት እንደወሰናችሁ ሰምተናል። ለምንድን ነው ይህንን የወሰናችሁት? ሂደቱስ ምን ይመስላል? ለዚህ ውሳኔ ለመድረስ በመጀመሪያ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ትሂድን ወይ ደግሞ ወደ ሚት ወደ ትጥቅ ትግል የወጣበት ምክንያት በኢትዮጵያ ወይም ደግሞ በትግራይ የነበረ የዲሞክራሲ ችግር፣ የመልካም ማስተዳደር ችግር በሰላማዊ ትግል የምታገል እራሱ በጣም ጠባብ ስለነበረ ከሰላማዊ ትግል ወደ ትጥቅ ትግል ነው የተሸጋገርንበት። ምክንያቱ ደግሞ የትግራይ ህዝብ የኢትዮጵያ ህዝብ የተታገሎ ለዲሞክራሲ ለመልካም ማስተዳደር ለእኩልነት የታገልበት መስዋዕት የከፈልበት ነገር ግን ስርዓቱ ከጊዜ ወደ ጊዜ የተበላሸ ስለሆነ ከሰላማዊ ትግል ወደ ትጥቅ ትግል ተሸጋግሎ ለ አስራ ስምንት ዓመታት ነው የተታገለው ደሚት ነገር ግን ከ17 18 ዓመት በኋላ ግን በሀገራችን ላይ የመጣው ለውጥ ኢህአዴግ እንደ ኢህአዴግ ይሉ ደግሞ ህወሓት እንደ ድርጅት ችግር እንደነበረ፣ አሁን ደግሞ ባደረጎ ታዱሰና ጥልቅ ገምጋም ችግሩ ተቀርፈዋል። በትጥቅ የነበራቸውና በሰላማዊ ትግል የሚታገሉ ጉቡ ስለተባለ ተቀብለን ነው የገባ ነው። ከገብ ደግሞ አንድ አመት ምናምን አድርገናል። በአመቱ ላይ የተገመገመው ደግሞ የኢትዮጵያ ፖለቲካ በጣም አደገኛና በቀጣይ ሂደቱ ህወሓት ደግሞ እንደ ድርጅት እንደ መሪ መንግስት ከጊዜ ወደ ጊዜ ለውጥ ለማምጣት የነበረ ችግር ለመቅረፍ ስለምንሰራበት ያለው አመራር ደግሞ ለውጥ ለማምጣት ስለሚሰራበት እኛ ስለተረዳን ከህወሀት ጋር ተጋግዘን መስራት አለበት ብለን እኛ እንደ ድርጅት ሄደን ደግሞ ተዋይተን ተባብረን ተጋግዘን ለመስራት ተስማምተናል። አሁን ደምሂት ፈርሷል፣ እንደ ፓርቲ የለም ማለት እንችላለን። ውሳኔውስ በጉባኤን የተወሰነው ንቅናቄ ነበረ በኤርትራ ውስጥና አባላቶች ነበሩት በሺዎች የሚቆጠሩ ስለዚህ ፈርሷል ወይ? ውሳኔውስ እንዴት ነው የተወሰነው? አሁን የወሰነበት አመራሩ በሙሉ ነው ጉባኤ የመረጠው አመራራ ነው የወሰኑበት። ጉባኤ ግን አልተካሄደም አልተካሄደም። ነገር ግን ጉባኤ የመረጠው አመራራ በሙሉ ወስነዋል። በውይይት ስለ ሀገራችን፣ ስለ ያለው በትግራይ ሁኔታ፣ ስለ ድርጅቱ የትሄድን ስለ መንግስት ህወሀት ምናምን ገምግሞ ነው የወሰኑበት። ስለዚህ ድርጅቱ እንደ ፓርቲ ብቻው የሚቀጥለው ነገር የለም፣ ከአሁን በኋላ ማለት ነው። ፓርቲው ከፈረሰ ግለሰቦች ናቸው የፓርቲው አባላት የነበሩ ናቸው ትግል የሚያካሄዱት እንጂ እንደ ደምሄት ከፈረሰ እንዴት ትግል ሊያካሄድ ይችላል ብለን እናምናለን። ውስጥ ላይ አሁ ሁላችን እንደ ግላችን ገብተን ለመስራት ተስማምተናል። እንደዛ ነው ነገር ግን መንግስት በመሰረታዊ የሆነ ለውጥ መምጣት ካልቻለ ግን እንደገና ይቀጣጥላል። የህዝብ ጥያቄ ይመጣል፣ የድርጅት ይመጣል ብለን የገመገም ነው። መንግስት እንደዚያ ያውቁታል። ዝም ብሎ የሚጨፈለቅ ግለሰብ ይሁን ድርጅት የለም። መልካም መስተዳደር ለማሰብ ነው ይተታገል ነው መስዋዕት የከፍልንበት መንግስት ደግሞ ዋ ደግሞ ችግር እንደነበረ ራሱ አምነዋል። አሁን ደግሞ ችግሩን ለመቅረፍ እየሰራ ነው። በጣም ጥሩ የሆነው ጅማ በመንነት ራሱ ስለዚህ እኛ አንድ ሁነን የትግራይ ህዝብ ጥያቄና የትግራይ ህዝብ ችግር መፍታት አለበት ብለን በሀገራችን ደግሞ ማየት አለበት ብለን ለመስራት ነው እኛ እየተተማመ ነው እና በዚህ መንገድ ማየት አለበት። ደምህት ለ18 ዓመታት ኤርትራ ላይ ቆይቶ የታገለውን አሁን ይታገለው ከነበረው ፓርቲ ጋር አብሮ መስራቱ ትግሉ ባዶ ያስቀረም ወይ? አው እንደዚህ መስላ ነገር ግን አይደለም። ምክንያቱ ትግላችን ትክክለኛ እንደነበረ ራሱ መንግስት አምነዋል። ተባብረን ለመስራት ደግሞ እኛ ጥሩ ነው። በቂም በቀል የሚፈታ ነገር የለም። ዋና ችግር እኮ የኢህአደግ ችግር የነበረ ራሱ ፈላጭ ቆራጭ መሆን የለበትም። ችግሩ ማየት አለበት የህዝብ ጥያቄ መስማት አለበት፣ ዲሞክራሲ መስፈን አለበት ነው ትግላችንና መስዋዕታችን፣ ትግላችን ውጤት እንዳመጣ ነው እኛ የምንረዳው። በዚህ መሰረት ከገዢው ፓርቲ ጋር አብራችሁ ለመስራት ተስማምታችኋልና በምን መንገድ ነው የምትሳተፉት? እናንተ አመራሮቹ፣ አባላቶቹ በምን መንገድ ነው የምትሳተፉት? ከአመራሩ ጀምሮ እስከ ተራ አባል ያለው ታች ወርደም በመንግስት ላይ ተተማርተን ለመስራት ተሰማምተናል። ግብራዊ ለመሆን ደግሞ ምችም ትግል ይጠይቃል። ከመንግስት ጋር ግን ተሰማምተናል። ሌላ ያለ ችግር ደግሞ በመንግስት ያለ ችግር መታረምና መታገዝ አለበት። ዝም ብለን አይተን መንቀት ብቻ ሳይሆን ችግሩ እንዴት እንደሚፈታ ማገዝ አለበት ብለን ነው የምናምነው። በተለይ ደግሞ በእኛ ተጋይ ከአመራር ጀምሮ እስከ ተራ አባል ያለው በሙሉ መደገፍ አለበት። የማህበራዊ ኑሮ የኑሮ ውድነት ለመቋቋም የእኛ ተጋይ የነበረ መንግስት ግዴታ ማገዝ አለበት ብለን ነው የተወያየነትበትና በዚህ መንገድ ነው የተስማማ። በሁሉ የመንግስት ዘርፍ ግን ብል አቅሙ ሙያ ያለው በሙያ በሚችለው ነገር መንገድ ሁሉም መገኘት እንዳለበት ተሰማምተናል። በተለይ አባላቶቻችሁ የእናንተ የነበሩ ወደ እኛም ይደውላሉ ና ችግር ላይ እንዳሉ መንግስት ቃል የገባውን አልተገበረም የሚልም ያነሳሉ። ይህንን ሳይፈጸም እናንተ ወደዚህ ወደ መንግስት መግባት ውስጥ እንሻ ይከብድም ወይ? የእነሱ እጣ ፈንታስ ምንድ ነው የሚሆነው? በቀጣይ ከኤርትራ ከሁለት ሺ አምስት መቶ በላይ ይዛችሁ መጥታችኋል። ና የእነዚህ አባላት እጣ ፈንታ ምንድ ነው የሚሆነው? አዎ ትክክል ነው በኑሮ ውድነት በችግ እንዳሉ ትክክል ነው። መጀመሪያ የፌዴራል መንግስት ነው ቃል የገባ አላደረገም። መጀመሪያ ዘጠኝ ሺህ በኋላ ደግሞ አንድ ሺህ ሁለት ሺህ ስቶ ነበር። ከዚህ በኋላ ጠፍተዋል። ሁለተኛ ደግሞ የክልል መንግስት ራሱ ምንም የተለየ ነገር አላደረገም። ትክክለኛ ነው። የእኛ ተጋይ ነው ያቀረቡ አቤቱታ ትክክለኛ ነው። ነገር ግን አሁን በማዕከላዊ ኮሚቴው በሙሉ በአማራ የትሄድን የተወያይንበት ከመንግስት ጋር ሁሉም ማወቅ የሚገባው መንግስት ተገቢ የሆነ እገዛ ማድረግ አለበት፣ ጥሬ ገንዘብ ይሁን ማለት ብር ይሁን በብድር ይሁን በመሬት ምናምን ሁሉ ማገዝ አለበት ተባብለን ተሰማምተናል። ግብራዊ ለማድረግ ግን ሁሉ ተጋይ መታገል አለበት ማየት አለበት ነው። በዚህ መንገድ እየተሰማምተ ነው ማግለል የሚመስለን ዝም ብሎ መሳደብ የጸረ ሰላም ኃይሎች የተላላኪዎች እንደዚህ ነበራችሁ እንደዚህ የሚሉት በቀበሌና በወረዳው የሚታዩ አንድ አንድ ነገሮች መንግስት መስተካከል አለበት ብለን ተዋይተናል። ዝም ብሎ ሌላው የትግራይ ሕዝብና የትግራይ ተቆርቋሪ ሌላ ደግሞ የትግራይ መጥፎ ሳይሆን ሁሉ የትግራይ ተወላጆች ለሀገሩ እንደሚቆረቆር ችግር ከያ ደግሞ እንደሚታገል ማየት አለበት ብለን እኛ የተወያየትንበት። እንደዛ ስለሆነ በዚህ መንገድ እኛ እንደመራረውና ሁሉ ተጋሪ ደግሞ የሁለት ጥያቄ ስለሆነ በዚህ ማድረግ እንዳለበት ተሰማምተናል። በየካዩ ደግሞ በሂደቱ ላይ ምን መሆን እንዳለበት ችግር ካለ ደግሞ የተታገል ይፈታል ብለን ተስፈን አድርጋለን። ከኤርትራም ደግሞ ይዛችሁት የመጣችሁ ንብረት ነበረና የንብረት ክፍፍል እንዴት እየሆነ ነው የሚለው መጨረሻ ላይ ቢገልጽልኝ። አብዛኛው ንብረት በዚህ ሀገር ነው እየተሸጠው። ነገር ግን የተወሰነ የማኪና እና የባህል መሳሪያ ቡድን ነው ነው የመጣ ነው። የባህል ቡድን እኛ እንደመራ እንደ ውሳኔያችን ራሳቸው የባህል ቡድን ቢጠቀሙበት ጥሩ ብለን የኛ ውሳኔ የነበረበት ነገር ግን በኋላ በውስጣችን አንዳንድ አስፈላጊ የሆነ ጭቅጭቅና ምናምን ስለፈጠረ ከመንግስት ጋር ያለው እስኪ ነዚህ መንግስት የያዘውና በሂደት ላይ ማየት ይሻላል። በመጨረሻ ብንነጋገር ጥሩ ነው። አመሰግናለሁ። አቶ መኮንን ተስፋ የደሜት ሊቀመንበር ነበረን ጊዜ እጅግ አድርጌ አመሰግናለሁ። እኔ ራሴ አመሰግናለሁ። በጣም አመሰግናለን። በዚህ ጉዳይ የህወሀት ወይም የትግራይ ክልል አመራሮች አስተያየት ለማግኘት ያደረግኩት ጥረት አልተሰከም የክልሉ ፀጥታና አስተዳደር ቢሮ ኃላፊና የህወሀት ማዕከላዊ ኮሚቴ አባል አቶ ተኪው መተኩ ባለፈው ሳምንት የደምህት አመራሮች ፓርቲያቸው አክስመው ከህወሀት ጎን ሆነው ለመስራት መወሰናቸው ለክልሉ መገናኛ ብዙሃን መግለጫ በሰጡበት ጊዜ የደምህት ውሳኔ አድንቀዋል። ኣብዚ ሕዚ እዋን ንባሃተነሉ ዘይኮነስ ሓደ ኮይና ንቃለሰሉ ግዜ ኢልኩም በአሁኑ ጊዜ ተበታትነን ሳይሆን አንድ ሁነን የምንታገልበት ጊዜ ነው ብላችሁ ነው የወሰናችሁት። ህወሓትና የትግራይ ህዝብ በያዙት አቋም ውስጥ ገብታችሁ ለመታገል መወሰናችሁ ትልቅ ውሳኔ ነው። ለትግል የሚመች ሁኔታ እንዳለም እየተረዳችሁት ነው። ከሁሉም በላይ ወደዚህ ውሳኔ እንድትመጡ ያደረጋችሁ በአንደኝነት የሚያስጨንቀን የህልውና ጉዳይ ነው በማለት የያዛችሁት አቋም የሚደነቅ ነው። ለህልውናችንም በአንድ መስመር ውስጥ ገብተን የምንታገልበት ነው የሚል መንፈስ ነው የያዛችሁት ነው ያሉት። በደምህት አመራሮች የተነሳው የንቅናቄው አባላት የነበሩ የመልሶ ማቋቋም እርዳታ እንዲደረግላቸው አቶ ተኪው ሲመልሱ መንግስታቸው በሚቻለው አቅም ችግሩ ለመፍታት እንደሚሰራ ነው። ከምዚ አቅሞ ማሕበራዊ ጸገማት ንምቅላል ከም መንግስቲ ዝካልና ክሎ ንገብርናል የተነሱ ማህበራዊ ችግሮች ለመፍታት እንደ መንግስት የምንችለውን ያህል እናደርጋለን። ማወቅ ያለብን እነዚህ ችግሮች በሁሉም የትግራይ ወጣቶች ያሉ ናቸው። ነገር ግን ማድረግ ያለብን ሳንፈጽም ያለፍንባቸው ጉዳዮች አሉ። ስለዚህ የምንችለውን እናደርጋለን፣ በማንችላቸው ደግሞ ከእናንተ ጋር እየተግባባን እንሄዳለን። ከሁሉም በላይ ደግሞ እናንተ የስርዓቱ ባለቤት ናችሁ። የሚያጋጥም ችግር ቀላል አይሆንም። ስለዚህ እንደምትታገሉት እንጠብቃለን ብለዋል። ለአሜሪካ ድምጽ ሙልጌታ ሙልጌታ ጽብሃን፣ ለዘገባው አመሰግናለሁ። አድማጮች አሁን የሰሜን ካሮላይናው የዓመቱ ምርጥ የቤተሰብ ሐኪም፣ አሁን የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ ትውልደ ኢትዮጵያዊውን ዶክተር አረጋዊ ግርማይን የዓመቱ ምርጥ የቤተሰብ ሐኪም ብሎ ሸልሟል። ዶክተር አረጋዊ የጤና ምህድን የሌላቸውንና ከተለያዩ አገሮች የመጡ አቅመ ደካማ ስደተኞችን በማገልገል ይታወቃሉ። በተሰጣቸው ሽልማት የተሰማቸውን ከፍ ያለ ደስታ ለአሜሪካ ድምፅ የገለጹት ዶክተር አረጋዊ ወደ ኢትዮጵያ ተመልሰው የማህፀን ጫፍ ካንሰር በመባል የሚታወቀውን የካንሰር ህመም የሚከላከል ግልጋሎት ለመስጠት ሀሳብ እንዳላቸውም አክለዋል። ሀብታሙ ስዩም ነው ዝርዝሩን የያዘው። ሀያ ሁለት ዓመታት ያገለገሉበትን ሙያ ዶክተር አረጋዊ ግርማ የሚያዩት ከበርካታ ከመላው ዓለም ከመጡ ሰዎች ጋር የሚያገናኛቸው ሰብአዊ ድልድይ እንደሆነ ሁሉ ነው። እሳቸው ወደሚሰሩበት ጋስተን የቤተሰብ ሕክምና አገልግሎት የሚመጡት ታካሚዎች ደግሞ የበለጠ ሰብአዊነትን፣ ርኅራሄን የሚፈልጉ ናቸው። እኔ በጣም የህሊና እርካታ ይሰጠኛል። ለምን ብትለኝ ለህዝብ ያለኝ ፍቅር ከልጅነቴ የታነጸ ነው እና። ከውጭ ሀገር መጥተው ኢንሹራንስ የሌላቸው የውጭ ሰዎች፣ ለምሳሌ ባጋጠመኝ የደቡብ አሜሪካ ሰዎች አክም ያለሁ የአፍሪካ ሰዎች፣ የተለያዩ የአፍሪካ ሰዎች፣ የፓለስታይን ሰዎች፣ የቻይና ሰዎች ኢቭን የራሽያ ፔሸንቶችም አሉኝ እና በጣም ኤክስፖዥሩ ለ ሰፋ ላለ ነው ያጋለጠኝ ምክንያቱም እነዚህ ሰዎች አክሰስ ወደ ግል ሐኪሞች የመግባት እድል የላቸውም እና እኛ ባለን በተሰጠን መርሆ መሰረት ማንም ሰው የመጣ የመጣ ሰው ኢንሹራንስ ይኖረው አይኖረው ኢሚግራንት የሆነ ወይም ደግሞ ስራ የሌለው በሙሉ ነው የምንቀበለው እና ለዚህ አገልግሎት በመብቃቴ በጣም ደስ ይለኛል። ዶክተር አረጋዊ ግርማይ እንዲህ በስሜት ተሞልተው የሚናገሩለት ሙያቸው መልሰው እየከፈላችሁ ይመስላል። አራት ሺህ አባላት ያሉት የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ የ2019 የአውሮፓያን አቆጣጠር ምርጥ የቤተሰብ ሐኪም ብለው ሸልሟቸዋል። ለዚህ ሽልማት የሚበቁ ሐኪሞች የሚጣሩበት የራሱ ስርዓት አለው። ከሚመርጡባቸው አንደኛ ተመራጮች ኖሚኔት መደረግ አለባቸው። ከዛ ደግሞ ማህበሩ ውስጥ አመራር አለ፣ ቦርድ አለ፣ ኮሚቴዎች አለ። እና እነዚህ የተመረጡ ሰዎች ድጋፍ ኤቪደንስ እንዲያቀርቡ ይጠየቃሉ። ከተጠየቁ በኋላ ኤቪደንሱን በሙሉ መርምሮ በተለይ በሶስት ኮር የሆኑ ኮር ቫሊዩ የሚላቸው ነገሮች አሉ። አንደኛው ይሄ ኮምፓሽነት ኬር በጣም ርኅራ የተሞላበት ሕክምና የሚሰጥ ሐኪም ሁለተኛው ደግሞ ኮምፕሬሄንሲቭ ኬር የሚሉት ነው። ኮምፕሬሄንሲቭ ኬር በጣም አጠቃላይ የሆነ የሕክምና አገልግሎት የሚሰጥ ሶስተኛው ሮል ማደል የሚሆን ሮል ማደል በኮሚኒቲ ውስጥ ሮል ማደል ደግሞ ለሌሎች ፕሮፌሽናል የሚል እና በነዚህ ሶስት መለኪያዎች መርምረው ጉልህ ሮል ያላቸው ሐኪሞች ይመርጣሉ እና በነዚህ መለኪያዎች ተገምግሜ ነው እንግዲህ ለምርጫው የደረስኩት። እንግዲህ ዶክተር አረጋዊ እርሶ ኢትዮጵያ ነው የተወለዱት። ከኢትዮጵያ ነው ወደዚህ ሀገር የመጡት። በተለያዩ ቦታዎች የሚኖሩ ዜጎችም የህክምና አገልግሎትን የማግኘታቸው ሁኔታ በጣም የጠበበ ነው። የእርሶ የተካኑበትን ሙያ የኢትዮጵያ ሕዝብስ መቼ ነው መጠቀም የሚችለው? ያደጉበት የኖሩበት ማህበረሰብስ የሚጠቀምበት እድል ይኖር ይሆን? ወደፊቱ ምን ያስበዋል? አዎ፣ በጣም ደስ እያለኝ እኔ የኢትዮጵያ ሕዝብ ሁል ጊዜ እንዳስታወስኩት ከልቤ ጋር እንደሆነ በጣም ነው ማምነው። በተለይ ይሄ የሰርቪካል ካንሰር በሚባል በሽታ ላይ በጣም ትኩረት አድርጌ ስለሰራ ይህንንም ነገር አገራችንን ለማስፋፋት ሀሳብ አለኝ አንዳንድ ነገሮችን እያጠናው በተለይ በአሁኑ ሰዓት ሩዋንዳ በጣም ትልቅ መሪነት ይዘው በኤችፒቪ በሚባል በሽታ ብዙ ካምፔን እያደረጉ ነው እና እኔም የኢትዮጵያ ሀገሬ ይህንን አይነት ስራ እንድትሰራ በጣም ፍላጎት አለኝ እና ይህ ነገር እየተሰራ ነው ኢትዮጵያ ውስጥ ግን ከነሱ ጋር ሁኜ ይህንን ነገር በስፋት ለብዙ ህዝብ እንዲዳረስ ለማድረግ በጣም ፍላጎት አለኝ። የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ 55 ቅርንጫፎች እንዲሁም 135 ሺህ አባላት ያሉት የዩናይትድ ስቴትስ የቤተሰብ ሐኪሞች ማኅበር አባል ነው። ለአሜሪካ ድምፅ ራዲዮ ሀብታም ሙዚዩም ዋሽንግተን ዲሲ። አድማጮች ማሳሰቢያዬን እዚህ ጋር ልድገምና ስርጭታችን እናጠናቅ በሚያሳስቧችሁ ወይም በፕሮግራማችን በቀረቡ የተለያዩ ዝግጅቶች ላይ በድምፅ ማስቀመጫው ላይ የምታኖሩልን የአስተያየት ድምጾች አሊያም ለአሜሪካ ድምፅ በኢሜይል የምታደርሷቸው መልእክቶችም ሆኑ አስተያየቶች በፕሮግራሞችን ላይ በቀረቡ ዝግጅቶች ላይ እንዲያተክሩ ለማስታወስ ነው። አድማጮች ጻፉ፣ ደውሎ ተሳተፉ። የዛሬው እዚህ ላይ ያበቃ። ነገ እንገናኝ። አሁን የትግርኛ ስርጭት ይቀጥላል። ደናደሩ እዚ ዋሽንግተን ዲሲ ዝርከብ ድምፂ ኣሜሪካ እዩ ብ222531 ሜትር ባንድ ሓፂር ማዕበል ከምኡ ውን ብሳተላይት መስመር ቪኦኤ 24 ይመሓላለፍ ኣብ ፌስቡክ እውን ከምኡ ብቐጥታ ከመይ